ትረምፕ ስለ ሀሪስ የዘር ማንነት ጠየቁ። በአሜሪካ ፕሬዚደንታዊ ፉክክር የሪፐብሊካን እጩ ዶናልድ ትረምፕና የዲሞክራቲክ እጩ ካማላ ሀሪስ ሁለቱም በምርጫ ዘመቻቸውን በማካሄድ ላይ ይገኛሉ። ትረምፕ ስለ ሀሪስ የዘር ማንነት ጥያቄ ሲያቀርቡ፣ ሀሪስ ደግሞ ትረምፕን እንዲከራክሯቸው ጠይቀዋል። ለምርጫው ከአንድ መቶ ቀናት ያነሰ ጊዜ ባለበት ውስጥ የምርጫ ሁኔታ ምን እንደሚመስልና መራጮች ስለ እጩዎች ምን እያሉ እንደሆነ የቪኦኤው ስካት ስተርን ያጠናቀረው ዘገባ እንደሚከተለው ይቀርባል። የሪፐብሊካኑ እጩ ዶናልድ ትራምፕ ድጋፋቸውን በመቀያየር በሚታወቁት እንደ ፔንሰልቬንያ በመሰሉ ቁልፍ ግዛት ላሉ ደጋፊዎቻቸው የዲሞክራቲክ ተቀናቃኛቸው ሊሆኑ የሚችሉትን ተፎካካሪያቸውን አስመሳይ ናቸው ብለዋል። አክራሪዎቹ የዲሞክራት ፓርቲ አለቆች ለራሳቸው ብቻ የምታገል አሻንጉሊት አስመዝግበዋል። ካማላ ሀሪስ ዜሮ ድምፅ አግኝታለች። እሷ ሙሉ በሙሉ ተጽፎ የተሰጣት የምትናገር በለጋሽ ድርጅቶችና መንግስታችንን በቢሊየንና በቢሊየን የሚቆጠር ዶላር በሚግጡ ዘመቻዋን በፈጠሩት የፖለቲካ ስልጣን ደላሎች በባለቤትነት የያዟትና የሚቆጣጠሯት ናት። ቀደም ብሎ ትረምፕ ከጥቁር ጋዜጠኞች ጋር እናታቸው ህንዳዊ አባታቸው ጥቁር ስለሆኑት ሃሪስ የዘር ማንነት ጥያቄ ያቀረቡበት አወዛጋቢ ስብሰባ ነበራቸው። ሁልጊዜም የህንድ ዝርያ ነበራት። የህንድ ተወላጅነቷን ብቻ ነበር የምታስተዋውቀው ከጥቂት ዓመታት በፊት ጥቁር እስከሆነችበት ጊዜ ድረስ። ጥቁር ስለመሆኗ መሆኗ አላወቅኩም ነበር እና አሁን ጥቁር በመባል እንድትታወቅ ትፈልጋለች። ስለዚህ አላውቅም፣ ህንዳዊ ነች ወይስ ጥቁር ነች? ሃሪስ ለረጅም ጊዜ እንደ ጥቁርና ደቡብ እስያ አሜሪካዊ ተወላጅነታቸው ይታወቃሉ። የዲሞክራቲክ ፕሬዝደንታዊ እጩ ከሆኑበት ጊዜ ጀምሮ በብሉምበርግ ኒውስ እና ሞርኒንግ ኮንሰልት በተባሉ የፖለቲካ አስተያየት ድምፅ መቀበያ ተቋማት መሰረት በተለይም በወጣቶች በጥቁሮችና የሂስፓኒክ መራጮች ዘንድ ድጋፋቸውን በመቀያየር በሚታወቁት ሰባት ቁልፍ ክፍለ ግዛቶች እንኳ ሳይቀር ከፍተኛ ድጋፍ በማግኘት ከትራምፕ ጋር የተስተካከለ ድምፅ አግኝተዋል። እንዲህ ይላሉ ካማላ ሃሪስ። በዚህ ውድድር ውስጥ ያሉ ሁኔታዎች በፍጥነት እየተቀየሩ ነው። ዶናልድ ትረምፕ ያ እየተሰማቸው ስለመሆኑ ምልክቶች አሉ። ያንን አስተውላችሁት ይሆናል። ሃሪስ ከትላንት በስቲያ ማክሰኞ በጆርጂያ በተካሄደው የድጋፍ ሰልፍ ላይ ትረምፕ ስለእሳቸው የሚናገሩት ብዙ ነገሮች ያላቸው ቢያስመስሉም በታቀደው መሰረት በመስከረም በሚደረገው ክርክር ላይ ግን ተገኝተው መከራከር አይፈልጉም ሲሉ ተናግረዋል። do hope you'll reconsider to meet me on the debate stage. ስለዚህ ዶናልድ በክርክር መድረክ እኔን ስለመግጠም እንደገና እንደሚያስቡበት ተስፋ አደርጋለሁ። ምክንያቱም አንድ አባባል አለ የምትናገረው ነገር ካለ ለራሴው ፊት ለፊት ንገረኝ። ሃሪስ በመጪዎቹ ቀናት ለምክትል ፕሬዝደንት ያጯቸውን እንደሚያሳውቁ ይጠበቃል። ከትራምፕ የተሻሉ መሆናቸውን ለመራጮች ለማስረዳትም የቺካጎው የፓርቲው ጠቅላላ ጉባኤ ከፊታቸው አለ። በሰሜን ካሮላይና መራጭ የሆኑት ዋንዳ ቼሪ የዲሞክራቲክ ፓርቲ እጩ ከፕሬዝደንት ጆ ባይደን ወደ ሀሪስ በመቀየሩ በጣም እንደተደሰቱ ይናገራሉ። ፕሬዚደንቱ ሀገሩን የሚመራ ወጣት ብልህና ለመወዳደር ፈቃደኛ የሆነ ሰው እንደሚያስፈልገን ስለተገነዘቡ ደስ ብሎኛል። የጆርጂያ መራጭ ቲ ስታንሊ ግን ሀሪስ ፕሬዚደንት ለመሆን ዝግጁ ናቸው ብለው አያምኑም። በመጀመሪያ እጩዋ መሆኗ ራሱ በእውነት ለን ያስፈሪ ነው ምክንያቱም በመጀመሪያ ደረጃ ፕሬዚዳንት ለመሆን አልተዘጋጀችም። አሁን ግን ከወዲሁ ፕሬዚዳንት የሆነች ይመስላል። የጆርጂያው መራጭ ፊል ኦን ቤ ሀሪስ የፕሬዝደንታዊ ውድድሩን እንደገና ህይወት ዘርተውበታል ይላሉ። ለሳቸው ድምፅ ሰጣለው፣ ይህም በማድረግም በጣም ደስ ብሎኛል። በአጠቃላይ በተወሰኑ ጉዳዮች ላይ ትንሽ ለዘብተኛ ናቸው ብዬ አስባለሁ ነገር ግን ዲሞክራሲያችንን ለመጠበቅ በእርግጠኝነት እሳቸውን መርጣለሁ። የካሊፎርኒያ መራጭ ማሪኗ ጆርጅ ትራምፕ ያላቸው ድጋፍ ማንኛውንም ተፎካካሪ ለማሸነፍ በቂ ነው ይላሉ። ካመላ ሃሪስ ውድድር ውስጥ ገብተው እንኳን ቀርቶ ማንንም ቢያስገቡ አያሸንፉም። የሚተርፈው ነገር ቢኖር ዲሞክራቲክ ፓርቲውን የበለጠ እና በፍጥነት እንዲወድቅ ማድረግ ብቻ ነው። ስለዚህ እያደረጉት ያለው ነገር ሁሉ ለሪፐብሊካኖች ጥሩ ነው። በሀገር አቀፍ ደረጃ የብሉምበርግ የሕዝብ አስተያየት እንደሚያሳየው ምርጫው ሊካሄድ ከአንድ መቶ ቀናት ባነሰ ጊዜ ውስጥ ሀሪስ እና ትረምፕ ያላቸው ድጋፍ መሳ ለመሳ መሆኑን አመልክተዋል።